የዲደብሊው ዜና እንደምናመሻችሁ፣ በቅድሚያም ዋና ዋና ዜናዎቹ ሀምሳ የሚሆኑ የፖለቲካ ፓርቲዎች መንግስት በነፍጥ ከሚፋለሙ ኃይላት ጋር ወደ ድርድር እንዲገባ ጠየቁ። ትናንት ሌሊት ጋምቤላ ከተማ የጣለው ከባድ ዝናብ በንብረት ላይ ጉዳት ማድረሱን የከተማዋ ነዋሪዎች አመለከቱ። ከሀገራቸው ጦርነት ሸሽተው ተሰደው የነበሩ ሱዳናውያን ወደ ሀገራቸው መመለስ ቢጀምሩም ውጊያው አለማባራቱን የተባበሩት መንግስታት ድርጅት አመለከተ። ፈረንሳይ ለፍልስጤም ግዛት እውቅና ልትሰጥ መዘጋጀቷ ከእስራኤልና የእስራኤል ደጋፊዎች ከፍተኛ ቁጣና ትችት አስከተለ። ዜናው በዝርዝር ሀምሳ የሚሆኑ የፖለቲካ ፓርቲዎች መንግስት በነፍጥ ከሚፋለሙ ኃይላት ጋር ወደ ድርድር እንዲገባ ጠየቁ። ላለፉት ሁለት ቀናት ቢሾፍቱ ወይም ደብረ ዘይት ውስጥ ሰላምን በማስፈን ረገድ የፖለቲካ ፓርቲዎች ሊኖራቸው ስለሚገባው ኃላፊነት ፓርቲዎቹ በተወካዮች አማካኝነት ውይይት ማካሄዳቸው ተገልጿል በውይይቱም የግጭቶች ምንጭ የተባሉ ችግሮች መዘርዘራቸውን በሀገሪቱ የግጭቶች አለማባራት ደግሞ ለመጪው ጠቅላላ ምርጫ እንቅፋት ሊሆን እንደሚችል መነሳቱም ተመልክቷል የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤትና ሰላም ሚኒስቴር እንዳዘጋጁት በ ተገለጸው። በዚህ የውይይት መድረክ መንግስት ከፋኖም ከሸኔም ጋር በመነጋገር ወደ ድርድር ማምጣት ቢቻል ዘላቂ ሰላም ማስፈን ይቻላል የሚል ሀሳብ መቅረቡን ከተሳታፊ ፓርቲዎች የአንደኛው ፓርቲ መሪ ለዶቸቨለ አስረድተዋል። መንግስት ከሁሉም በላይ ግጭቶችን በማስቆም ረገድ ኃላፊነቱን እንዲወጣ፣ ተፈናቃዮች ወደ አካባቢያቸው እንዲመለሱ፣ በእስር ላይ ያሉ የፖለቲካ ተዋናዮች እንዲፈቱ ማድረግና ጅማሮ እንዲታይ በሰፊው መጠየቁንም ዶችቨለ ያነጋገራቸው የውይይቱ ተሳታፊዎች መግለጻቸውን ሰለሞን ሙጬ ከአዲስ አበባ የላከው ዘገባ ያመለክታል። በዜና መጽሔት ዝርዝሩ ይቀርባል። ትናንት ሌሊት ጋምቤላ ከተማ የጣለው ከባድ ዝናብ በንብረት ላይ ጉድራት ማድረሱን የከተማዋ ነዋሪዎች አመለከቱ። አንድ የከተማዋ ኗሪ እንዳሉት በተለይ ከኮሪደር ልማት ስራ ጋር በተያያዘ የተዘጉና በአግባቡ ባልተሰሩ የውሃ ማፋሰሻ ቦዮች ምክንያት ጎርፍ በብዙ ቤቶች ላይ ጉዳት አድርሷል። ማታ ላይ ነው ከባድ ልባት የቀላቀለው ዝናብ ነው። ፍሳሽ ምናም ማስወገጃ ችግሮችም ናቸው። ከዚህ ከኮሪደር ልማትና ይህ መንገድ ማስከፈት እየተሰራ ነው እና በዛ ምክንያት ፍሳሾች ምናምኖች ቦታ ተደፋፍነዋል። ያልተከፈተላቸውም አለ። ተሰብስቦ የመጣው አንድ አለ። በየቤቱ ገባ። ከጎርማ የጋምቤላ ከተማ አስተዳደር ፖሊስ አዛዥ ዋና ኢንስፔክተር ኡመድ ውጁሉ በበኩላቸው ዛሬ ለዶችቨለ እንደተናገሩት ባሳለፍነው ሌሊት የጣለው ከባድ ዝናብና ያስከተለው ጎርፍ በክልሉ ጤና ቢሮ አካባቢ የሚገኙ በርካታ ቤቶችን አጥለቅልቋል። በአንዳንድ ቤቶች ላይም ጉዳት አድርሷል። ባለስልጣኑ በጎርፍ ምክንያት መንገዶች ለመንቀሳቀስ አስቸጋሪ ሆነው መቆየታቸውንም ተናግረዋል። አንድ የከተማዋ ነዋሪ በበኩላቸው በከተማው የኮሪደር ልማት ስራዎች እየተካሄዱ በመሆኑ ባልተጠናቀቁ የውሃ ማፋሰሻ ቦዮች ያጠራቀሙት ጎርፍ ወደ ቤቶች ገብቶ ጉዳት ማድረሱን ተናግረዋል። ምሽት አካባቢ ነው መዝናብ የጀመረ። እንደ ጎርፉ በጣም በቃ ዝናብዞ፣ በአጠቃላይ በቃ ጤና ቢሮ አካባቢ ሙሉ ቤቶች በቃ በጎርፍ ተላቅልቋል። እንደገና ድ ሰፈር ዜራ አራት ቀበሌ የጋምቤላ ከተማ አስተዳደር ከንቲባ ዶክተር ሳይመን ሙን የተጥለቀለቁትን ቦታዎች በአካል መመልከታቸውን ገልጸው ችግሩ የተከሰተው ጎርፍ በተፈጠረበት አካባቢ የተሰራው የውሃ መፋሰሻ ቦይ ጠባብ በመሆኑና በትክክል ባለመገንባቱ እንደሆነ አስረድተዋል። ጎርፉ በርካታ ቤቶችን መጉዳቱን ሆኖም ግን ገና ምን ያህል ጉዳት እንዳደረሰ መረጃ እየተጠናቀረ መሆኑንም ተናግረዋል። ከዛ ቦናን ወጭ ወደ ቤቶች የገባበት ሁኔታ የተጎዳው እዚህ ዜሮ አምስት እና ዜሮ አንድ አካባቢ ነው። ቤቶቻቸው ዋ የገባባቸው በደምብ የተጎዳው ግን ዜሮ አምስት ቀበሌ አካባቢ ነው። ሰዎቹን እቃቸው ያወጡ ነው ያለው። ለእነሱ የሚሆን ኦፕሽን በኋላ ከተመዘገቡ ቀበሌ መረጃ ለኛ ካመጣ በኋላ እንደ ከተማ አስተዳደር አቅጣጫውን አቅጣጫ እስከም እስካሁን ድረስ ገና ቁጥራቸው ገና ብዙ ቤቶች ናቸው። በጎርፉ ከፍተኛ ጉዳት የደረሰባቸው በከተማው ዞን አንድ፣ ዞን ሶስት እና በተለምዶ መዠንግ መንደር እየተባለ የሚጠራው አካባቢ መሆኑን ከንቲባው መግለጻቸውን አለምነው መኮንን በላከው ዜና ጠቅሷል። ከሀገራቸው ጦርነት ሸሽተው ተሰደው የነበሩ ሱዳናውያን ወደ ሀገራቸው መመለስ ቢጀምሩም ውጊያው አለማባራቱን የተባበሩት መንግሥታት ድርጅት አመለከተ። ተቀናቃኞቹ የሱዳን መንግስት ጦርና የፈጥኖ ደራሹ ኃይል በተለያዩ የሱዳን ግዛቶች ፍልሚያ መቀጠላቸው ተገልጿል። በዛሬ ዕለት በርከት ያሉ የመንግስታቱ ድርጅት ተቋማት በጋራ ከስደት የተመለሱ ሱዳናውያንን መልሶ ለማቋቋም ዓለም አቀፍ የገንዘብ ድጋፍ ጠይቀዋል። ሱዳን ከፍተኛ የረሃብና የመፈናቀል ቀውስ መጋፈጧን የመንግስታቱ ድርጅት አስታውቋል። ጦርነቱ ከተቀሰቀሰበት ከጎርጎሮሳዊ 2023 ሚያዝያ ወር ጀምሮ ከ12 ሚሊዮን በላይ ሰዎች ከመኖሪያ አካባቢያቸው መፈናቀላቸውን ወደ ጎረቤት ሀገራትም ሊያሰደዱ እንዳሉ ገልጿል። የሱዳን ጦር የፈጥኖ ደራሹን ኃይሎች ከዋና ከተማ ካርቱም እና ሌሎች አንዳንድ አካባቢዎች ገፍቶ በማስወጣቱ 1.3 ሚሊዮን ገደማ ተሰዳጆች ወደ ተጠቀሱት ከተሞች እየተመለሱ መሆኑ ነው የተነገረው። የምታደምጡት የዶችቨለ ዲደብሊውን ዜና ነው። ምስራቃዊ ዩክሬን ከተማ ሃርከፍ ላይ ዛሬ ሩሲያ ባደረሰችው የቦምብ ጥቃት ቢያንስ 14 ሰዎች መጎዳታቸው ተገለጸ። የአካባቢው ሀገረ ገዢ ዛሬ እንደተናገሩት የቦምብ ጥቃቱ የሕክምና ተቋምን ኢላማ ያደረገ ነው። የአደጋ ጊዜ ሰራተኞች በህይወት የተረፉ አራት ሰዎችን ከፍርስራሹ ጎትተው ማውጣታቸውንና ሌሎች እንዳሉ እየፈለጉ እንደሆነም አመልክተዋል። ሩሲያ ለዚህ ጥቃት የተጠቀመችው ቦምብ ሚሳይል መሰል እና ከፍተኛ ጉዳት የሚያስከትል የቦምብ አይነት እንደሆነ ነው የተገለጸው። በትናንትናው እለትም በተመሳሳይ ቦምብ በተጠቀሰው ከተማ ላይ ባደረሰችው ጥቃት ከአርባ በላይ ሰዎች መጎዳታቸው ተመልክቷል። ጥቃት የደረሰበት ከተማ ከሩሲያ ድንበር በ25 ኪሎ ሜትር ርቀት ላይ የሚገኝ ነው። ፈረንሳይ ለፍልስጤም ግዛት እውቅና ልትሰጥ መዘጋጀቷ ተገለጸ። ፕሬዚዳንት ኢማኑኤል ማክሮን ይህንን እንደሚያደርጉ መግለጻቸው ከዩናይትድ ስቴትስም ሆነ ከእስራኤል ቁጣን ማስከተሉን የሮይተርስ ዘገባ ያመለክታል። ማክሮን ለፍልስጤን ፕሬዚደንት ማህሙድ አባስ በላኩት ደብዳቤ ፈረንሳይ እውቅና ሰጥታ ሌሎችም እንዲከተሏት ግፊት እንደምታደርግ ያመለክታል። ማክሮ አክለውም በቀጣዩ ወር በተባበሩት መንግስታት ድርጅት ጉባኤ ላይ እውቅናውን በይፋ እንደሚሰጡ ገልጸዋል። እስራኤል እርምጃውን አጥብቃ የተቃወመች ሲሆን፣ የአሜሪካው ፕሬዚደንት ዶናልድ ትራምፕ ደግሞ የማክሮን ውሳኔን አጣጥለዋል። ይህን ተከትሎም የጀርመንና የብሪታንያ መሪዎች ከፈረንሳዩ አቻቸው ጋር በጉዳዩ ላይ እንደሚነጋገሩ ተሰምቷል። ይህ በእንዲህ እንዳለም የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ በበኩላቸው የጋዛ ነዋሪዎችን ስቃይና ረሃብ ዓለም አቀፉ ማህበረሰብ ችላ ብሎታል ሲሉ ወቅሰዋል። ድንበር የለሹ የሐኪሞች ቡድን ጋዛ ውስጥ ሕክምና በሚሰጥበት ስፍራ ካሉ ልጆች አብዛኞቹ ለከፍተኛ የተመጣጠነ ምግብ እጥረት መጋለጣቸውንም አስታውቋል። ይህ ዶቼቨለ ነው። ከዶቼቨለ ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ ላሰማችሁ። ሀምሳ የሚሆኑ የፖለቲካ ፓርቲዎች መንግስት በነፍጥ ከሚፋለሙ ኃይላት ጋር ወደ ድርድር እንዲገባ ጠየቁ። ትናንት ሌሊት ጋምቤላ ከተማ የጣለው ከባድ ዝናብ በንብረት ላይ ጉዳት ማድረሱን የከተማዋ ነዋሪዎች አመለከቱ። ከሀገራቸው ጦርነት ሸሽተው ተሰደው የነበሩ ሱዳናውያን ወደ ሀገራቸው መመለስ ቢጀምሩም ውጊያው አለማባራቱን የተባበሩት መንግስታት ድርጅት አመለከተ። ፈረንሳይ ለፍልስጤም ግዛት እውቅና ልትሰጥ መዘጋጀቷ ከእስራኤልና ከእስራኤል ደጋፊዎች ከፍተኛ ቁጣና ትችትን አስከተለ። ዜናው በዚሁ አበቃ።